በባህር ዳርና በአዲስ አበባ የአምስት ከፍተኛ የኢትዮጵያ ባለስልጣናትን ህይወት የወሰደ አመፅ ተከትሎ የኢትዮጵያ መንግስት ከ300 በላይ ሰዎችን በተጠርጣሪነት በቁጥጥር ስር አውሏል። ጠቅላይ ታማዦር ሹም ጄኔራል ሰዓረ መኮንንና ሲጎበኟቸው ነበሩ የተባሉት ሜጀር ጄኔራል ገዛኤ አበራ በጠባቂያቸው እንደተገደሉ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን የርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ እና የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደ በክልሉ ጸጥታ ቢሮ ኃላፊ ብርጌደር ጀነራል አሳምነው ጽጌ መሪነት ተካሄደ ባሉት መፈንቅለ መንግስት ሙከራ መገደላቸውን ባለስልጣናት አስታውቀዋል። ግድያውን ተከትሎ መቀመጫውን ስዊዘርላንድ ጄኔቫ ያደረገ ስብስብ ለሰብአዊ መብቶች በኢትዮጵያ የተባለ ድርጅት ዋና ዲሬክተር አቶ ያሬድ ኃይለማርያም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክተዋል ያሏቸውን ነጥቦች ለአንባቢ ያጋሩበት ጽሁፍ በፌስቡክ አቅርበዋል። ጽሁፋቸው በዚህ ባለፈው አንድ አመት ለውጡን ለማሳለጥ ሊወሰዱ ይገባ ነበር ያሉትንና ወደፊትም መደረግ ስላለባቸው ጉዳዮች ፍንጭ የሚሰጥ ነው። ትዝታ በላቸው ነች ያነጋገረቻቸው። በጽሁፉ ከሁሉ የከፋውና ትርምስ ውስጥ ከከተቱን ምክንያቶች አንዱ ብለው የፌዴራል መንግስቱ የተጣለበትን የሕግ የበላይነት የማስከበር ተግባር አለመወጣት መሆኑን ጠቅሰዋል። አሁን እንግዲህ እንደምንሰማው ከባህር ዳር እና ከአዲስ አበባ ግድያ ጋር ተያይዞ በርካታ ሰዎች እየታሰሩ ነው። የአማራ ብሔራዊ ንቅናቄ አብን፣ የአዲስ አበባ ባላደራ፣ ኢዜማ አባሎቻቸው እየታሰሩ መሆኑን ገልጸዋል፣ ለአሜሪካ ድምጽ ራዲዮ። በሌላ ጉዳይ የኦሮሞ ነጻነት ግንባር አባላት፣ ደጋፊዎች የሚባሉትም እየታሰሩ መሆኑ ዘገባዎች እየደረሰን ነው። መንግስት የሀገሪቱን ሰላም ለማስከበርና የዜጎቹንም ደግሞ መብት ላለመጣስ በሚዛናዊነት እንዴት ሊሰራ ይችላል? በዚህ እንጀምር እስቲ ውይይታችንን። እሺ ጥሩ ጥያቄ ነው። በመጀመሪያ ደረጃ በእርግጥ ያለነው የሽግግር ወቅት ላይ ነው። ሽግግሩ ደግሞ የራሱ ተፈጥሮ ይዞ የመጣ ነው እና በመሀል ግን በዚህ ባሳለፍነው አንድ ዓመት ተኩል ግድም መንግስትና ለውጡን የሚገዳደሩ በጣም በርካታ ችግሮች በሁሉም ክልል ማለት ይቻላል በግልጽ ይታዩ ነበር እና በተደጋጋሚ የሰብአዊ መብት ድርጅቶች ፣ ሌሎችም የፖለቲካ አመራር አካላት ሁሉ መንግስትን ይወተውቱ የነበረው ዜጎች በተለይ አንዳንድ ቦታ ላይ ወደ ጅምላ የራሳቸውን ፍትህ የመፈለግ ጥቃት የማድረስ እና ሀገሪቷ ቁጥሩ እጅግ ከፍተኛ የሆነ በዓለም የመጀመሪያ ቁጥር ላይ ያስቀመጣት የሀገር ውስጥ መፈናቀሎች መዓት ነገሮች ተከስተዋል እና እነዚህ ሁሉ ነገሮች መንግስት የህግ ማስከበር ስራውን በአግባቡ ቢወጣ ዛሬ አሁን መጨረሻ ላይ ነገሮች ከቁጥጥር ውጪ የወጡበት ሁኔታ ሲደረስ ያንንም ያንንም በየክልሉ የማሰሩ ነገር ሁሉ ይቀንስ ነበረ። ግን ማዕከላዊ መንግስቱ በተደጋጋሚ ጠቅላይ ሚኒስትሩም በአደባባይ ሲጠየቁ እኛ ትዕግስት እናሳይ ብለን ነው ለውጡን በትዕግስት መምራት አለብን የሚል ነገር ደጋግመው ይናገሩ ነበር እና እኔ ከዚህ በፊትም ጽፌ ያሳሰብኩት ለመንግስት ትዕግስት እና ህግ ማክበር የሚባለው ነገር አይ የሚገናኙ ነገሮች አይደሉም። የመንግስት ትዕግስት የሚለካው መንግስት ህግ አስከብሮ ግን ከህግ ማስከበር በላይ ተጨማሪ እርምጃ ሊያስወስዱ የሚያስችሉ ነገሮች የግድ ብለው አይ፣ ህግ ብቻ አስከብሬ እስቲ ቆይ፣ ይሄ በእንግሊዘኛው ኤክሰሲቭ ፎርስ የሚሉት አላስፈላጊ የሆነ ተመጣጣኝ ያልሆነ እርምጃ ከመውሰድ በመታቀብ ነው የመንግስት ትግስት የሚለካው እንጂ በህግ የተጣለበትን በህገ መንግስቱ የተቀመጡትን ህግን የማስከበር ስራውን ወደ ታች አውርዶ በዛ ደረጃ የመንግስት ትግስት መለካት መታየት አልነበረበትም እና በኦሮሚያ ክልል፣ በሶማሌ ክልል፣ በሌሎቹም አካባቢዎች ባንኮች ሲዘረፉ፣ ግለሰቦች ሲደበደቡ፣ ኢንቨስተሮች ሲዋከቡ መኪኖች ሲቃጠሉ፣ ምን ሲሉ በመንግስት በኩል ይወሰድ የነበረው እርምጃ በጣም ዝቅተኛ ነው። አንድ ሁለተኛ ደግሞ የተወሰዱትም እርምጃዎች ምን እንደሆኑ ራሱ ለህዝብ በግልጽ አይገለጽም ነበር፣ ለሌላው አካባቢ ሰው ማስተማሪያ እንዲሆን። ስለዚህ በእኔ ግምገማ እንደ አንድ የሰብአዊ መብት ጉዳይ ተከታታይ መንግስት በህግ የተጣለበትን ህግ የማስከበር ኃላፊነቱን በተለይ የማዕከላዊ መንግስቱ አልተወጣም። ዛሬ ያለንበት አብዛኛው ችግር የእነዚህ ሁሉ ክምችት ነው የሚል ግምገማ ነው ያለኝ። እንግዲህ ከዚሁ ጋር ተያይዞ አቶ ያሬድ ያነሱት አንድ ነጥብ አለ። እንደውም እንደ አንድ መገለጫ አድርገው ማዕከላዊው መንግስትና በትግራይ ክልል መካከል ስላለው ፍጥጫ ማዕከላዊው መንግስት ህግን ለማስከበር ባለመቻሉ ወይንም ፈቃደኛ ባለመሆኑ የትግራይ ህዝብ በአፈና ስር እንዲቀጥል አድርጓል ይላሉ። ክልሎችም በመሳሪያና በመደራጀት ጡንቻቸው ተጠናክሮ እንደሚገኝ ይናገራሉ። በእርሶ ግምገማ የአቅም ያለማስተካከል ነው ወይንስ ቀደም ብሎ እንደተገለጸው በሰላም ነገሮችን ለመፍታት ፍላጎት ነው? በእርሶ አስተያየት ፌዴራል መንግስቱ ቸልተኝነት እንግዲህ አንድ ይሄ ነው የሚባል አንድ ምክንያት ብቻ ማንሳት አይቻልም። ነገር ግን እኔ በዝርዝር ምናልባት ወደ አንድ ስምንት ዘጠኝ ዋና ምክንያቶች ይሄንን አሁን አንቺ ያነሳሹንም ጥያቄ የሚያጠናክሩ ነገሮችም አብሬ ማየት ነው እዛም ጽሑፌ ላይ የሞከርኩት የመጀመሪያው ነገር ከነበርንበት የአፈና ስርዓት ልክ ከዚህ ከለውጡ ንቅናቄ በኋላ እድል ስጡን፣ ይሄን ስርዓት እናስተካክላለን ብለው አራቱም የገዢ ፓርቲ ዋና ዋና የሚባሉት ሴት ድርጅቶች ወጥተው ዶክተር አብይን መርጠናል፣ ሽግግሩን እሳቸው ይመራሉ፣ ከስተቶቻችን እንማራለን ብለው ፊት ለፊት ተቀምጠው ለህዝብ ቃል የገቡት ድርጅቶች እና ዶክተር አብይም ጭምር እየቆዩ እርስ በርስ በድርጅቶቹ መካከል ከፍተኛ የሆነ ፍጥጫና አለመግባባቶች፣ አንዳንድ ጊዜ አንድ የፌዴራል መንግስቱ ያወጣውን መግለጫ ሌላኛው በሌላ መንገድ የሚጥስበት የውስጥ ንትርኩ። እነዚህ አገርን ሊመሩ ነው ከውጭ ሁሉ አኩርፈው፣ ወይም ተሰደው ተገፍተው ከፖለቲካ ምህዳሩ የወጡትን ሰዎች ሁሉ ሰብስበው ኢትዮጵያን በእርቅ ጎዳና ሊመሯት ነው ተብለው ይጠበቁ የነበሩት ሰዎች ጸቡን እነሱ ውስጥ ገባ። በውስጣቸው የነበረው የድርጅት አንድነት ከፓርቲዎቹ አልፎ ደግሞ የክልል ቅርጽ ጭምር የያዘ የትግራይ ክልል እና የአማራ ክልል እርስ በርስ ህዝብ በተሰበሰበበት መድረክ ላይ ጭምር ሲዛዛቱ ማየት ጀመርን። ከዛም አልፎ ክልሎች የፌዴራል መንግስቱ ሊቆጣጠራቸው በማይችል መንገድ የውስጥ ወታደራዊ ንቅናቄና ወታደራዊ አደረጃጀት ይዘው በሚሊሻ በልዩ ኃይል በሚሉ አደረጃጀቶች ጡንቻቸውን የማፈርጠም ነገር ውስጥ ነው የገቡት። ጥሩ ምሳሌ የሚሆነው ነገር በኦሮሚያ ክልል ውስጥ ከኦነግ ጋር የነበረው ትልቅ ፍጥጫ የፌዴራል መንግስቱ ስራውን እንደተወ ራሱ አንድ ጥሩ ማሳያ የሚሆነው ከኦነግ ጋር የተደረገው ድርድር ጉዳዩ የተተወ ለክልሉ ነበረ። የኦሮሚያ ክልልና ኦነግ ነበሩ ይደራደሩ የነበረው። ይሄ በሀገር ህልውና ላይ በሀገር ሰላም ላይ የመጣ ትልቅ ጉዳይ ነው። ስለዚህ የፌዴራል መንግስቱን ነው ይህንን በባለቤትነት ይዞ ኦነግንም ይሁን ሌሎቹም በየትኛውም የሀገሪቷ ክልል ያሉትን ሀይሎች ስርአት አስይዞ መቀጠል የነበረበት እና አንድ ይጠበቅ የነበረና ያልተሳካ ነገር እስካሁንም ያልታየው ነገር፣ አገሪቷ ውስጥ ያለው የተሻከረ የፖለቲካ ሀይል አለ። ከውጭ የገቡና ለዘመናት ተኳርፎ የቆዩ የፖለቲካ ሀይሎች አሉ። አገሩ ሲገቡ እኔም ጠብቅ የነበረው እና ሌሎችም ሰዎች ያሳስቡ የነበሩት አገራዊ መግባባትን የፈጠረ ሁሉም የፖለቲካ ሀይሎች ይችን አገር ወዴት እና በምን መንገድ ሊመሯት ይዘዋት ሊሄዱ እንደሚችሉ የሚያሳይ ፍኖተ ካርታ ቁጭ ብለው በጋራ ይነድፉና አገራችንም በዚህ መንገድ ይዘናት እንሄዳለን ብለው እርቅ፣ በዛው በውስጡ አለ እውነትና የፍትህ ጥያቄም አብሮ የሚመለስበት ይሄ ትሩዝ ኤንድ ሪኮንስሌሽን እሱ ትልቅ ቦታ ይሰጠዋል የሚል ነበረ ግምታችን። ከዛ ይልቅ መጨረሻ ላይ ለመጀመሪያ ጊዜ ፓርቲዎች የተፈራረሙት አንድ ሰነድ ቢኖር ምርጫውን እንዴት አድርገን አብረን እንሰራለን የሚል ነው። አገሪቷ ውስጥ የሕግ የበላይነት ካልተከበረ ፍትህና ሰላም ከሌለ ምርጫ የሚባል ነገር አይኖርም። ከዛ በፊት የሚቀድበው ትልቁ ነገር ለምርጫ መኖር መሰረት የሚሆነው የፖለቲካ ምህዳሩን ፍኖተ ካርታውን ማስተካከል ነበር እና ይሄንን ስተውታል። በተደጋጋሚ ነበር ስናሳስብ የነበረውና ዋናው ነገር እንግዲህ አንደኛ በራሱ በኢህአዴግ መካከል ያሉ ድርጅቶች እርስ በርስ መፋጠጥ መጀመራቸው። እኔ ደጋግሜ ያልኩት ጠቅላይ ሚኒስትሩ ትግራይ ላይ ያላቸው ስልጣን ለእኔ አሁን ግልጽ አይደለም። የፌዴራል መንግስቱ ትግራይ ላይ ምንድነው ያለው ስልጣን? ትግራይ ራሱን ያገለለ እስኪመስል ድረስ ከፌዴራል መንግስቱ ጋር ከሌሎች ክልሎች ጋር ያለው ግንኙነት አሁን ግልጽ አይደለም። አንድ ሁለተኛ፣ ደግሞ ኢትዮጵያን ነጻ ወጣን፣ ኢትዮጵያ በዚህ ለውጥ ትልቅ ነጻነት አግኝታለች እየተባለ ሲነገር ከዚህ በፊት የነበረው የህወሓት ወይም የኢህአዴግ የነበረው አፋኝ ስርዓት ተቀልብሶ ለውጥ አዲስ ነገር መጥቷል ነው ያ ግን ትግራይ ውስጥ አልሆነም። ስለዚህ የአገሪቷን አንድ ወሳኝ ክፍል ያልሸፈነ ለውጥ ነው የተባለው። ስርዓት በዚህ ደረጃ የሚወቀስ እስከሆነ ድረስ ወንጀለኞች ናቸው ከተባለ አገሪቷን አፍነው ነበር ከተባለ መቶ ሚሊየን ህዝብን ያፈነ ድርጅት ሰፊዋን ኢትዮጵያን ያፈነ ድርጅት ሙሉ አቅሙን ሰብስቦ እዛ ድሃና ለዘመናት በተጎዳ የትግራይ ህዝብ ላይ ነው ሄዶ ቁጭ ያለው። ስለዚህ ሙሉ ለውጥም አይደለም ያለው እና ለውጡ ራሱ ግማሽ ሙሉ ግማሽ ጎደሎ ነው። እየጎደለ ይሁን እየሞላ እሱ ራሱ ጥያቄ ውስጥ ያለ ነገር እንደው ሌሎችም እንግዲህ በሰብአዊ መብት ጥሰት በምዝበራ የተጠረጠሩ ከትግራይ ውጭም በቢሮክራሲ ውስጥ እንዳሉ በጽሁፎ ይጠቅሳሉ። ወደዛ በኋላ ወስዶታለሁ። ግን ይኸው የክልሎች የኃይል መጠናከር ላይ እንቆይና ለጊዜው ጽሁፎን መጥቀስ እፈልጋለሁ። ምን ይላሉ? እያንዳንዱ ክልል የራሱ ልዩ ኃይልና ሚሊሻ እያሰለጠነ በትጥቅና ውትድርና በሰለጠነ ኃይል እንዲደራጅ መደረጉና የፌዴራል መንግስቱም ይህን በቀጥታ የሚቆጣጠርበትን መንገድ ከመዘርጋት ይልቅ ጉዳዩን ሙሉ በሙሉ ለክልሎች መተው፣ በቅርቡ በደሴ በተደረገ ውይይት ጠቅላይ ሚኒስትሩ አንዳንድ ክልሎች በጀታቸውን ሚሊሻ ይቀልቡበታል ያሉትን ልብ ይለዋል ይላሉ። ነገር ግን አቶ ያሬድ ሰሞኑን የፌደራል መንግስት በአማራ ክልል ደሴ ላይ ጠቅላይ ሚኒስትሩ የተናገሩትን በመጥቀስ ነው የሚተቹት። ጣልቃ ገብቷል የሚሉ ሰዎች አሉ። ግንኙነቱን ያለመረዳት ነው የፌዴራል መንግስቱንና የክልልን ወይም አለመግባባት ይኖር ይሆን። በዚህ ጉዳይ ላይ ከሁለቱም አንዱ ያለመግባባትም ነገር ይኖራል። ሁለተኛው ደግሞ የግልጽነትም ወይ ነገሩን ያለመረዳት ይሆናል። በህገ መንግስቱ በግልጽ ክልሎች ምን ስልጣን እንዳላቸው በዝርዝር ተቀምጧል። የፌዴራል መንግስቱ ምን ስልጣን እንዳለው ተቀምጧል። በምን ጉዳዮች በክልል ጉዳይ ፌዴራል መንግስቱ ጣልቃ መግባት እንዳለበት ሕገ መንግስቱ ምንም በማያሻማ ሁኔታ በግልጽ የተቀመጡ ነገሮች አሉና ክልሎች ውስጥ ሰላም ሲጠፋ፣ አለመረጋጋት ሲኖር፣ ከክልሎች አቅም በላይ የወጡ ነገሮች ሲኖሩ የፌዴራል መንግስቱ ገብቶ ሰላም የማስጠበቅ፣ አካባቢውን የማረጋጋት፣ የህዝቡን ደህንነት የመጠበቅ ኃላፊነት አለበት። አንድ ያ ነው። ሁለተኛ ደግሞ ክልሎች ራሳቸው በእኛ አቅም ደረጃ እንኳን የምንቆጣጠረዋለን የሚሉት ነገርም ካለ ያንን ማድረጋቸውን መቆጣጠርም አሁንም የፌዴራል መንግስቱ ኃላፊነት ነው እና ይሄ ለውጥ ከመጣበት ጊዜ ጀምሮ የፌዴራል መንግስቱ በጣም በብዙ አዳዲስ ፕሮጀክቶች ውስጥ የተቋማት ግንባታ እና ሌሎች በጣም በውጪ የበጀትም ችግር ስለነበረ ከውጭ ዓለም ጋር ያለውንም ግንኙነት ማድረግ ያስፈልጋቸው ስለነበረ በሌሎች ጉዳዮች ላይ አተኩረው ክልሎችን በተወሰነ ከህገ መንግስቱን ማዕቀፍ ባለፈ መንገድ በጣም ለቀዋቸዋል። አንድ ያ ነው። ሁለተኛው ደግሞ ክልሎችም ባለፈው ስርዓት ታፍነን ነበረ። ነፃነታችንን አተን ነበር። ራሳችንን የማስተዳደር እድል አልተሰጠንም ብለው ገፍተው ሄደው ስለነበር የፌዴራል መንግስቱ በገፉት ልክ ጥጉን ይዞ ለቋቸዋል። ስለዚህ በየክልሉ በሶማሊያ ክልል ተከስቶ የነበረው ነገር ጥሩ ማሳያ ነበር። ከለውጡ በፊት የተደራጀው ልዩ ኃይል መጨረሻ ላይ ለውጡ ከመጣ በኋላ ክልሉን ጭምር እንገነጥላለን እስከ ማለት ድረስ የተሄደበት እርምጃ ታይቷል። ያ ጥሩ ትምህርት ሊሆን ይችል ነበረ፣ ለፌዴራል መንግስቱም ለሌሎች ክልሎችም። አቶ ያሬ ወደፊትስ ሊታስብበት አይገባም ወይ? ክልሎቹ አሁን ሚሊተራይዝድ ልዩ ሀይል አለ፣ አድማ በታኝ አለ፣ ፖሊስ አለ። እያንዳንዱ ክልል ይህንን ጡንቻ ይዞ ትንሿ ቅራኔ ወደ ሀይል የምትለወጥበት ሁኔታ ነው የሚኖረው። እውነት ነው። ራሳቸውን እኮ የቻሉ በሀገር ውስጥ ያሉ ሀገር ሆነዋል ክልሎች። ይሄ ነው አስፈሪው ነገር። መሳሪያም በዚህ ባለፈው አንድ አመት ውስጥ በህገ ወጥም በምንም መንገድ በከፍተኛ ሁኔታ ልቅ የወጣበት ነገር አለ። በመንግስት ሚዲያዎች ጭምር ይዘገብ ነበር፣ ግን ከዛ አልፎ ከተ ከታጠቀው የሲቪል ነዋሪው ውጪ ክልሎች ሀገራዊ ቅርጽ ነው እየያዙ ያሉ። በትግራይ ክልልና በአማራ ክልል መካከል ያለውን ውጥረት የፌዴራል መንግስቱ ጣልቃ ገብቶ መፍታት አልቻለም። በዚህን ያህል ጊዜ ውስጥ የእነዚህ ችግሮች ለረጅም ጊዜ መቆየት ሌሎች ብዙ ችግሮችን እየወለደ ነው እና ሁለቱ ክልሎች በፉክክር ጦር ኃይላቸውን እያደራጁ ወታደራዊ ሰልፋቸውን እያሳዩ ነው ያሉት። በቅርብ ጊዜ ከሚሴና ወሎ ደሴ አካባቢ በኦሮሚያና በአማራ ክልል መካከል የታየው ግጭት ተመሳሳይ ይዘት ተመሳሳይ ተፈጥሮ ያለው ነው ከላይ የፖለቲካ አመራሮቹ ኦሮ አማራ ምን እያሉ በየስብሰባው እየተያያዙ ፎቶ እየተነሱ ህዝቡን ለማረጋጋት ጥረት ያደርጋሉ ግን መሬት ላይ ያለው እውነታ ግን ያንን አያሳይም እና ክልሎች ሀገር እየሆኑ መጨረሻ ላይ እነሱን ሊያስተሳስር የሚችለው ሀይል አቅም የሚያጣበት ሁኔታ ነው የሚመጣው አንድ ይሄ ነው ሁለተኛ ደግሞ እነዚህ በክልሎች መካከል እየታዩ መፋጠጥ በየክልሉ ለተፈጠሩ አክራሪ ብሔረተኞች ትልቅ መድረክ ፈ ትልቅ እድል እየፈጠረ ነው። አንዱ ሌላው ፉክክር በክልሎችም ውስጥ ደግሞ በኦሮሚያ ክልል ያሉ ከአክራሪ ብሔረተኞች ጋር ኦዴፓ ትንቅንቅ ውስጥ ነው ያለው። በአማራ ክልል የአማራ ክልልን የሚመራው ድርጅት አዴፓ ክልል ውስጥ ካሉ አክራሪ ብሔረተኞች ጋር ትንቅንቅ ነው ያለው። ይሄ በድርጅቶቹ መካከል ውስጥ ደግሞ በየክልሉም ውስጥ ደግሞ ሌላ ዘርፍ ያለው እኔ ነኝ ለአማራ ህዝብ የተሻለ ተቆርቋሪ እኔ ነኝ ለኦሮሞ ህዝብ የተሻለ ተቆርቋሪ እኔ ነኝ ለሲዳማ ህዝብ የተሻልኩ ተቆርቋሪ የሚሉ ሀይሎች፣ እነዚህኑ እንደገና ሀገሪቷን እየመሩ ያሉትን ሀይሎች እየተገዳደሯቸው ነው። እና ለእነሱ መልስ እንሰጣለን ሲሉ ደግሞ አገሪቷን ለብዙ ዓመት ይዘው የቆዩ ድርጅቶች ሳያስቡት እነሱን ወደ አክራሪነት መስመር እየሄዱ ነው አሁን በቅርብ ጊዜ የኦሮሚያ ክልል የህዝብ ግንኙነት ኃላፊ በአንድ መድረክ ላይ የኦሮሞን ህዝብ ጥያቄ፣ የእኛን ፍላጎት፣ የእኛን የፖለቲካ አቋም ማንጸባርቅ ማንም ድርጅት ኦሮሚያ ክልል ውስጥ ድርሽ እንዲል አንፈቅድም ሲሉ፣ ይሄ እንዲህ የሚያስቡ የለውጥ መሪዎች ካሉ ምርጫ ሊካሄድ አይችልም ማለት ነው እና ይሄ በቅርብ ጊዜ ያየነው ትርምስ ራሱ የነዚህ የተጠራቀሙ ችግሮች ውጤት ነው እና ይሄ ድንገት የተፈጠረ ነገር ሳይሆን ምልክት እያሳየ መንግስት ነገሮችን በአይኑ እያየ ግን ተገቢ እርምጃ በወቅቱ ሳይወስድባቸው ቀርቶ የተከማቹ ችግሮች ናቸው። አሁን ወደ ዛሬ ይህን ሳምንት ያለንበትን ችግር የወለዱት። ክብራትና ክብራን አድማጮች የምትከታተሉት ከአሜሪካ ድምፅ ሬዲዮ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ትዝታ በላቸው ከምሽቱ እንግዳ ከአቶ ያሬድ ኃይለማርያም ጋር ያደረገችው ውይይት ይቀጥላል። አቶ ያሬድ ኃይለማርያም መቀመጫውን ጄኔቫ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር ናቸው። በቅርቡም አሁን ኢትዮጵያ ላለችበት የፖለቲካ ቀውስ አስተዋጽኦ አበርክተዋል ያሏቸውን ነጥቦችና መወሰድ ያለባቸው ያሏቸውን እርምጃዎች በፌስቡክ ለአንባቢ አጋርተዋል። ውይይቱ ይቀጥላል። እንግዲህ አቶ ያሬድ አገሪቱ በጣም በርካታ ችግሮች ናቸው ያሏት በየደረጃው በየደረጃው ቀደም ብሎ እርስዎም እንደጠቀሱት ለውጥ ሲጀመር ብዙ እንቅፋቶች ያጋጥማሉ ግን አንዱ ለለውጡ አለመራመድ ወይንም አንድ እርምጃ ወደፊት አንድ ሁለት እርምጃ ወደ ኋላ የመሄድ ነገር የሚያስከትለው በጽሁፎ ጠቅሰዋል። ቀደም ብሎ ትግራይ ክልል ባለስልጣናትን ጠቅሰዋል። ሌሎች ደግሞ በርካታ ቢሮክራሲ ውስጥ ያሉ የሕዝብን መብት የጣሱ የገደሉ፣ የገረፉ፣ ሀብት የመዘበሩ እዛው አሁን በስራ ላይ ይገኛሉ። እነኚህ ሰዎች ለውጡ እንዳይራመድም እንቅፋት እያደረጉ ነው በተለመደው የአሰራር ልምዳቸው ቀጥለውበታል። እንደዚህ አይነቶቹ ነገሮች እንግዲህ የሰላምና የእርቅ ኮሚሽኑ ከሚነጋገርባቸውና ከሚፈታቸው ነገሮች አንዱ ተብሎ ነበር የታሰበው። በእነኚህ ሰዎች ጥቃት የደረሰባቸው የህሊና ጠባሳ፣ የአካል ጉዳት የደረሰባቸው ሰዎች አገሪቱ ውስጥ ይገኛሉ። ይህ እንዴት ነው ማስታረቅ የሚቻለው? ኢትዮጵያ እንዴት ነው ይህንን ጉዳይ ፈታ ወደፊት መራመድ የምትችለው? አዎ፣ ትዝታ፣ በጣም ጥሩ ነጥብ ነው ያነሳሹ። አንዱ ይሄን ለውጥ በጣም ከተፈታተኑትና ምናልባትም ወደፊትም ብዙ በታሰበው ደረጃ ወደፊት እንዳይሄድ ሊገቱት የሚችሉት ትልቁ ነገር እቺ ሀገር ላለፉት አስርት ዓመታት ውስጥ በጣም ብዙ ግፍ የተፈጸመበት ዜጎች በድህነት ህይወት ውስጥ እንዲማቅቁ አንድ ባለስልጣን ተነስቶ ሳይታሰብ የብዙ ሚሊየን ባለሀብት ሲሆን የብዙ ሚሊየን ድሃ ጉሮሮችን ዳቦ የለጥ ጉርሳቸውን ነጥቆ ነው። ሌላ ከየትም አይመጣም እና በኢኮኖሚውም ዘርፍ በሰብአዊ መብት ጉዳይም በሁሉም ረገድ ግፍ እዚህ ሀገር ውስጥ ተፈጽሟል። ግፍ ተፈጸመ ካልን ተበዳዮች አሉ፣ በዳዮች አሉ። የዚህ ስርዓት አንዱ ትልቁ ችግር የተጀመረው ህዝባዊ እንቅስቃሴ የለውጥ ጥያቄ እድል ስጡን በሚሉ በዛው በዳይ በነበረው ድርጅት ኤሊቶች ነው የተወሰደው። እድሉም ሲሰጣቸው እኔ የዛሬ አንድ ዓመት በፊት ለውጡ እንደተጀመረ አንድ የጻፍኩትን ነገር ነው ያስታወስሽኝ ሞዴል የሌለው ለየት ያለ የለውጥ ሂደት ነው እያየሁ ያለሁት ይሄ አምባገነናዊ ስርዓትን እያስታመሙ መግደል ብዬ ነው ርሱሉ የሚያረኩትና በጣም በሀገሪቷ ውስጥ ቁልፍ የሆነ ቦታ ላይ የነበሩ ሰዎች በዛ ወቅት መከላከያውንም ደህንነቱንም ሁሉንም ነገር ይዘው ስለነበረ ይሄ ስርዓት ወደ ማሰር ወደ ተጠያቂነት ቢመጣ ደንብረው ሀገሪቷ ወደ ትርምስ ትገባለች ስለዚህ በብዙ ጥፋት ሊጠየቁ የሚገባቸውን ሰዎች እየሸለሙ ከነበሩበት ኃላፊነት እያወጡ ኮርነር ማስያዝ ነበር የነበረው ስትራቴጂ እና በጣም የተረጋጋ የተለሳለሰ ከሰዎቹ ላይ ጉልበትን የመንጠቅ ስትራቴጂ ስልት ስለነበረ አድንቄው ነበርና፣ ወደ በኋላ ላይ ግን ተመልሶ ተቋማዊ ቅርጽ ይዞ እነማን ነበሩ ጥፋት ያጠፉት፣ ማን ምን አጠፋ፣ ልክ በደቡብ አፍሪካም በሌሎች ሀገሮችም እንደተደረገው የፍትህ ጥያቄ የእርቅ ጥያቄ እውነት ላይ መሰረት ማድረግ ስላለበት እውነቱ በዝርዝር ወጥቶ ከዛ በኋላ በዳዮች የተጸጸቱ መሆናቸውን ሕዝባዊ መድረክ ላይ የሚሆን በጽሁፍም ይሁን ይቅርታ ብለው ተበዳዮች ለበደላቸው ካሳ የሚሆንም ነገር አግኝተው ተመጣጣኝ ባይሆንም አገሪቷ ድሀ ስለሆነች በጣም በይቅርታም እንኳን የማይሰረይ ከባድ ወንጀል ፈጽመዋል የሚባሉም ሰዎች ወደ ፍርድ አደባባይ መጥተው ከዛ በኋላ በእርቅና አገራዊ መግባባትን በመፍጠር ወደሚቀጥለው የዴሞክራሲያዊ ስርዓት ግንባታ እንሄዳለን የሚል ነበረ። ተስፋዬ የሁሉንም ሰዎች ኃጢአት፣ ጠቅላይ ሚኒስትሩ ፓርላማ ቀብተው እኛ ነበርን አሸባሪ፣ እኛ ነበርን ገራፊ፣ ይቅርታ አርጉልን ብለው ጅምላ ይቅርታ ጠየቁ። ያ ምናልባት አንድ ጥሩ ምልክት ነው ብለን ወስደነው ነበር። ከዛ በኋላ ግን በሰብአዊ መብት ጥሰትም በሙስናውም ተጠያቂ የተደረጉት ጥቂት ግለሰቦች ናቸው። ይሄ ምን አደጋ አለው? የደህንነት ሰዎች ሆነው አሁን በሚፈለጉት በፍርድ አቶ ጌታቸውን ብንወስድ እሳቸው ዙሪያ የነበሩ ከኦሮሞ፣ ከአማራ ከሁሉም የሀገሪቷ ክፍል በሀሳብም በድርጊትም ተሳትፎው የነበራቸው ሰዎች ኃጢአቱ በጠቅላላ ተሰብስቦ ጥቂት ሰዎች ላይ ስለተራገፈ ራሳቸውን እንደ ቅዱስ ወስደው ግማሾቹም እየተሿሿሙ ከፍ ያለም ስልጣን ተሰጥቷቸው ቀጥለዋል ይሄ ሁለት አደጋ አለው። አንደኛ ሰዎች ከጥፋታቸው ከሰሩት መጥፎ ነገር አገርን የመግደል በዜጎች ላይ የተፈጸሙ አሰቃቂ ጥፋቶችን ምንም እንዳልተፈጸመ ተቆጥሮ በጥቂት ሰዎች ላይ እዳው ተቆልሎ እንዲሄድ እና እነዚህ ሰዎች እንዲመጻደቁም ያደርጋል። ሁለተኛው አደጋ ደግሞ የተበደሉ ሰዎች አሉ። ግማሹ ስቃይ ተፈጽሞበት አይምሯቸው የተጎዱ ሰዎች አሉ፣ አካላቸው የተጎዱ ሰዎች አሉ። እነዛ ሰዎች ቂም እንዲቋጥሩ ያደርጋል። በለውጡ ላይ፣ በስርዓቱ ላይ ቂም እንዲይዙ ያደርጋል። ከነ ቂማቸው ነው ተደምረው ለመንግስት ጊዜ ሰጥተው፣ እድል ሰጥተው ይጠብቁ የነበረው። ቢታይ ቢታይ መንግስት ያንን ነገር ሊገፋው አልቻለም። የእርቅና ሰላም ኮሚሽን ምናምን የሚሉ ነገሮች ተቋቁመዋል። ምን እየሰሩ እንደሆነ አይታወቅም። ከዛ ይልቅ ዜና ላይ ያለው መንግስት ዛፍ ሲተክል፣ ከተማ ሲያጸዳ ምናምን ጥሩ ነገሮች ናቸው። ግን መቅደም የሚገባው ዋናውን ነገር መንግስት አላስቀደምም። አሁን መልሰን እዛው ውስጥ ነው የወደቅነው። አንድ ሁለተኛ ይሄ በክልሎች ውስጥ የተፈጠረው ፉክክር ልክ የዛሬ አመት በፊት የኢህአዴግ ምክር ቤት የአዋሳውን ጉባኤውን ከማካሄዱ በፊት የትግራይ ክልል በሰብአዊ መብት ጥሰት የሚፈለጉትን አቶ ጌታቸውን የክልሉ የጸጥታ ዘርፍ ኃላፊ አድርጎ ሾመ። ይሄን ተከትሎ በእኚሁ ሰው በደህንነቱ ክፍል ሲሰቃዩ የነበሩትን ለረጅም አመት በመፈንቅለ መንግስት ተከሰው እስር ቤት ገብተው በአይምሯቸውም በአካላቸውም ላይ ከፍተኛ ጉዳት የደረሰባቸውን ጄኔራል አሳምነው ጽጌን የአማራ ክልል አንስቶ የጸጥታ ዘርፍ ኃላፊ አድርጎ ሾማቸው። እንዲሁ በተመሳሳይ በእናቶ ጌታቸው ዘመን ተገፍተው ከሀገሪቷ ተሸሽተው ኤርትራ ገብተው በስደት ከሆነግ ጦርን ይመሩ የነበሩትን ጀነራል ጀማል ገልቹን የኦሮሚያ ክልል ማልጥታ ዘርፍ ይሄ ከማል ገልቹን የጸጥታ ዘርፍ ኃላፊ አርጓስ ይሄ የሚያሳይሽ ነገር ለርቅ እየተዘጋጁ አልነበረም። ድርጅቶቹ ራሳቸው ፉክክር ነበር የሚታየው ማለት ነው ፉክክር ነበር። ጉልበታቸውን እንዴት አጠንክረው ሌላኛው ድርጅት ወይ የአደጋ ጊዜ ለመጠባበቅ እየተዘጋጁ ነው ወይ አንዱ አንዱን ለመዋጥ ፖለቲካ ውስጥ ትንቅንቅ እንዳሉ ነው ለእኔ የሚያሳየኝ። እነዚህ ሶስቱም ግለሰቦች በእንደዚህ አይነት ቦታ ላይ መቀመጥ አልነበረባቸውም ከመጀመሪያው። እንዲህ አይነት ነገሮች በየሌሎቹም የስልጣን ዘርፎች ላይ ይታያል። በሰብአዊ መብት ጥሰት ይጠየቁ ይገባቸዋል ከምንላቸው ሰዎች አንዱን ለምሳሌ፣ አንዳንዴ ግዴታ ነው። አሁን ያለንበት ሁኔታ ነገሮችን በግልጽ ማስቀመጥ አለብኝ። አቶ ወርቅነህ ገበየው በፖሊስ ኮሚሽነር ሆነው ይመሩ በነበረበት ዘመን ነው የአስራ ዘጠኝ ዘጠና ሰባት ምርጫ ተካሂዶ ከሁለት መቶ በላይ ሰዎች የተገደሉት በዛ ግድያ ጋር እሳቸው ምን ድርሻ እንደነበራቸው አልተጠናም፣ በግልጽ አልተቀመጠም። ለመደመሩ ፖለቲካ ግን አስተዋጽኦ ስለነበራቸው በስልጣን ነው እንዲቀጥሉ የተደረገው። ልክ እንደዚህ የታች ድረስ መውረድ እንችላለን። አቶ ያሬድ ባሉን መረጃዎች እንደውም ባሉን ውስጣዊ መረጃዎች ዶክተር ወርቅነህ ገበየው ትዝ ይሎት እንደሆነ ለተባበሩት መንግስታት ድርጅት ሹመት ታጭተው ነበረ እና የሰብአዊ መብት ድርጅቶች ባሰሙት ተቃውሞ ሹመታቸው እንደተቀለበሰ ሁሉ እንሰማለን። ልክ ነው። ዘጠና ሰባቱ ምርጫ ፖሊስ ኮሚሽነር እንደነበሩ ይጠቀሳል። ማስረጃ ላክል ፈልጌ ነው። ምንጮች ጠቅሰውልናልና ውይይታችንን እናበቃለን። አቶ ያሬድ እርስዎ በጀመሩበት፣ እኔ ደግሞ ጨርሳለሁ። ስለ መገናኛ ብዙሃን ስለ የማህበራዊ ድረገጾች ያነሱትን ልጥቀስና ምን ይላሉ? ባለፉት አስርተ ዓመታት ሕዝብን እርስ በራሱ ለማከፋፈል ከተከናወኑ በርካታ ነገሮች ባልተናነሰ የኢትዮጵያ ሕዝብ እንዲከፋፈልና አንዱ በሌላው ላይ እምነት እንዲያጣ በዚህ አጭር የለውጥ ጊዜ ውስጥ ብዙ ስራዎች ተሰርተዋል ይላሉ። ሚዲያዎች በሁሉም ክልል የሚገኙ አክራሪ ብሔርተኞች፣ የብሔር መብት አቀንቃኞች፣ የፌስቡክና የክልል መንግስታት እንዲሁም የማህበረሰብ ድረ ገጾች ለዚህ ችግር የየራሳቸውን አስተዋጽኦ አበርክተዋል ይላሉ እና ባለፈው ቅዳሜ በአማራ ክልል ሶስት ከፍተኛ የክልሉ ባለስልጣናት እና በርካታ ከመቶ በላይ ሰው ከተገደለ በኋላ በአዲስ አበባ ደግሞ የጦር ኃይሎች ኤታ ማዦር ሹሙ ጀነራል ሳረን ጨምሮ ባልደረባቸው በዘብ ጠባቂያቸው ከተገደሉ በኋላ ጉዳዩ ተባብሷል። ማህበራዊ ድረገጾች ላይ የሚሰማው መላምት፣ አሉባልታ፣ የሴራ ትንታኔዎች ቀጥለዋል እና እውነቱ ምን እንደሆነ ሁሉ በአሁኑ ወቅት አይታወቅም። ስለዚህ ምን ይመክራሉ? ይሄ እንዲህ አይነቱ አደጋ እንዲህ አይነት የውዥንብር የሐሰት የፈጠራ ወሬ የሴራ ትርክቶች አየር ላይ የሚንሳፈፉት እውነት ሲደበቅ ነው። አንዱ ትልቁ ችግር አልታደልንም፣ እውነት የሚናገር መንግስት የለንም። ላለፉት ወደኋላ በፈለግነው አመት ብንመለስ ዛሬም የለውጡ ኃይሎች ለህዝብ በሰዓቱ በወቅቱ ትክክለኛውን እውነታ አይናገሩም። ስለዚህ ህዝብ መንግስቱን እውነት ይናገራል ብሎ አያምንም። ለዚህ አንድ ምሳሌ ልጥቀስና ወደ ዋናው እንትንገባለሁ ዛሬ ስንት ወር በፊት ቁጥራቸው ወደ ሁለት መቶ ሀምሳ የሚጠጉ የመከላከያ ሰራዊት ሰዎች ጠቅላይ ሚኒስትር ጽህፈት ቤት ሄደው ጽህፈት ቤቱን ሲከቡ ትልቅ ውጥረት ነበር እና ጠቅላይ ሚኒስትሩ ወዲያውኑ ወጥተው ህዝብ ለማረጋጋት በሚል በቀና ሀሳቤ እውነታውን ሳይሆን አይ ደሞዝ ሊጠይቁ ነው የመጡት ካሉ በኋላ በወሩ ምክር ቤት ቀርበው ውስጤ እየተቃጠለ ነው የቆየሁት እንጂ መፈንቅለ መንግስት ነው ብለው ተናግረዋል ስለዚህ መንግስት ጉዳዮች በተከሰቱ ሰዓት የሚሰጠው ወዲያው የሚሰጠው መረጃ እውነት እንዳ ነው አይደለም የሚለውን ህዝብ ቢጠራጠር ወደ ሌሎች ነገሮች ቢሄድ በቂ ምክንያት አለው። ለዛውም አንደኛ የመጣንበት የኖርንበት የፖለቲካ ክርክቱ የመንግስት ባህሪ፣ የመንግስት ሚዲያዎች፣ ሌሎች ሚዲያዎች ነገሮችን ወይ ያጋንናሉ ወይ አኮስሰው እነሱ በሚፈልጉት ደረጃ ያቀርባሉ ወይ ደግሞ ሙሉ በሙሉ የተፈጸመውን አልተፈጸመም ያልተፈጸመውን ተፈጽሟል ይላሉ። ህዝብ መረጃ እንዳያገኝ፣ በመረጃ እጥረት እንዲማቅቅ፣ ወደ ለሌሎች ኃይሎች እንዲጋለቅ የሚያደርገው ይሄ ነው። መንግስት እንደ ስትራቴጂ የመረጃ መረቦችን ከማፈን ይልቅ ኢንተርኔት ከማቋረጥ ይልቅ ህዝብ እውነታውን እንዲያውቅና እንዲረጋጋ የእውነት መናገርን ባህል ማዳበር አለበት ያኔ ህዝብ ውሸተኛ ሰዎችን ሄዶ የሚያዳምጥበት በቀላሉ እውነታውን አሻፈው ለሚያቀርቡ ሰዎች ጆሮ መስጠት ስለሚያቆም እነዚህ ሰዎች አድማጭ ሲያጡ ያቆማሉ። አሁን እኮ በማህበረ ድረገጾች የሚሰራጨውን ወሬ እንደዚህ የሚናኘው መረጃ የተራበ አገሪቷ ምን አዲስ አበባ ቁጭ ብሎ በሀገሪቷ ውስጥ ምን እየተካሄደ እንደሆነ አጠገቡ ቦሌ አካባቢ ሆኖ ሳር ቤት ምን እየተካሄደ እንደሆነ የአዲስ አበባ ሕዝብ አያውቅም። ስለዚህ መቶ ሶሻል ሚዲያ ላይ ያገኘውን ነገር ለቃቅሞ ስዕል ሊፈጥር ይሞክራል። ስለዚህ እነዚህን ወረኞች መቼም በየቤቱ እየተሄደ እንደዚህ አትበሉ፣ አንተ እንደዚህ አትበል ሊባል አይችልም። በሁለት መንገድ ብቻ ነው ማስቆም የሚቻለው። አንደኛ የዚህ የጥላቻና የሀሰት መረጃዎችን የሚቆጣጠር ተጠያቂነትን የሚያሰፍን የህግ ማዕቀፍ የህግ ስርዓት የዓለም አቀፍ የሰብአዊ መብት ድንጋጌዎችን በማይጥስ መንገድ በዚህ የሀሰት ንግግሮችን በመቆጣጠር እና አሳን በመግለጽ ነጻነት መካከል ያለው በጣም ቀጭን መስመር ነው። ስለዚህ ጥንቃቄ አንዱ ወደ አንዱ ሳይሳ እንትን ባይ በማይል መልኩ ህግ ያስፈልጋል። ሁለተኛው ግን መንግስት እውነትን በሰዓቱ ለህዝብ የማቅረብ ባህልን መልመድ አለበት። ህዝብ እውነት ቢነገረው እንዲህ ሊያስብ ይችላል እንዲህ ሊያስብ ይችላል። ስለዚህ ቆይ እስቲ እናዘግየው እንዲህ እንበለው የሚለውን ነገር ሌሎች እውነቶች ይሰማል። ሰው መቶ እውነቶች በአንድ ጉዳይ ላይ አንድ እውነት ነው ያለው መቶ እውነት ይሰማና መንግስት ሊያስቀር ያሰበውን ትርምስ፣ ሊያስቀር ያሰበውን ህዝብ እንዳይረጋጋ የሚያደርጉትን ነገሮች በመቶ እጥፍ በተባዛ ሁኔታ ነው የሚፈጸመውና መፍትሄው የእውነት ባህልን ማዳበር ነው እና ተጠያቂነትን ማስፈን ነው። ግን በሶሻል ሚዲያ በተለይም ደግሞ ለታወቁ የሶሻል ሚዲያ ጸሐፊዎች መረጃ ለሚሰጡ ሰዎች እኔ ደጋግሜም በማቀርበው የምጠይቀው እባካችሁን ለምትሰነዝሯቸው ነገሮች ተጠያቂነት ይኑር። አንድ ሁለተኛ ደግሞ ጥላቻ አዘል የሆኑ ብሔረሰብ ተኮር የሆኑ አንድ አካባቢ ለተፈጸመ ድርጊት ሙሉ የአንድን አካባቢ ማህበረሰብ በዘሩ ጠርቶ በማንነቱ ጠርቶ የሚደረጉ ጥላቻ ንግግሮች ይኸው አገራችንን እንዲህ አይነት ትርምስ ውስጥ ይከታታል፣ ወደፊትም አገር ሊያሳጣን ይችላል። ስለዚህ ሁሉም አላፊነት አለበት እና ያን ኃላፊነቱን እንዲወጣ በዋናነት ግን መንግስት ስራውን መስራት አለበት። አቶ ያሬድ ኃይለማርያም በጣም ነው የማመሰግነው። መልእክት አዘል ውይይት ነው ያካሄድ ነው በጣም ነው የማመመሰግኖት ለዛሬው። እዝጌር ጥልኝ ትዝታኔ የምድሉን ስለሰጣችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ ሀዘን ለገባቸው ቤተሰቦቻቸውን ላጡ ለሟች ቤተሰቦች፣ ወዳጆች፣ ዘመዶች በጠቅላላ እግዚአብሔር ጥናቱን እንዲሰጣቸው ከልቤ እመኛለሁ። ጥፎ ሌሎች መጥፎ ክፉ ነገሮች አያሰማም። አሜን አሜን። እግዚአብሔር ይስጥልኝ ጥልኛ